ትላንት ከእኩለ ሌሊት ጀምሮ በወልዲያ ዩኒቨርሲቲ በተማሪዎች መካከል በተፈጠረው ግጭት የሰው ሕይወት ማለፉንና ንብረት ላይ ጉዳት መድረሱን የወልዲያ ከተማ ነዋሪዎች ለዶይቼ ቬለ ተናግረዋል። ነዋሪዎቹ እንዳሉት ለግጭቱ ምክንያት የሆነው በአዲግራት ዩኒቨርሲቲ ባለፈው ቅዳሜ ምሽት በተፈጠረው ግጭት አንድ የአማራ ክልል ተወላጅ ሕይወት ማለፉ ነው። በወልዲያ ዩኒቨርሲቲ አካባቢ ነዋሪ ነኝ ያሉን ግን ስማቸው እንዳይገለጽ የፈለጉ ግለሰብ ለዶች ቤሌ በሰጡት መረጃ መሰረት በተማሪዎች መካከል ጸቡ አምስት ወይም ስድስት ሰዓት አካባቢ ነበር የተጀመረው። ያኔ የነበረውንና አሁን ዩኒቨርሲቲው ያለበትን ሁኔታ ግለሰቡ እንዲህ ገልጸውታል። እና ከባድ የንብረት መውደምና በተማሪዎች ላይም ከባድ የመቁሰልና የሞት አደጋ ተከስቷል። ጠዋት ወደ አንድ ሰዓት ተኩል አካባቢ ነው ተማሪዎቹ በቁጥጥር ስር እንዲውሉ የተደረገው። ለነገሩ ተረጋግቷል ያው አንድ ሶስት ሰዎች የሚሆኑ ሞተዋል። በግጭቱ ለተጎዱት እርዳታ የሚሰጠው ሆስፒታል ከአቅሙ በላይ ስለሆነበት ተጎጂዎች በግል ሕክምና መስጫ ተቋሞች እየታከሙና በአሁኑ ሰዓት ግቢው በጸጥታ አካላት መከበቡን መስማታቸውንም ይሁ ግለሰብ ገልጸዋል። ተማሪዎች ከግቢው ሸሽቶ መውጣት ቢፈልጉም ግቢው በመከበቡ እንዳልቻሉ በአዲግራት ዩኒቨርሲቲ የምትማር ይሄት አለችን ያሉኝ አንድ ሌላ የወልዲያ ነዋሪ ይናገራሉ። ያው ሰባት ሰዓት አካባቢ ላይ ደውዬላት ነበረ። በሰልፍ አውጥተውን ያው በመከላከያ ሰራዊት ወደ ዶርምም አልገባን ምሳም አልበላን ውጭ ላይ ፀሐይ ላይ ያስተውናል በሰልፍ አስ እንዳሰለፉን ነው የሚል ነው የነገረች። የሁለቱም ክልል ውስጥ ያሉት ዩኒቨርሲቲዎች የሚማሩ ተማሪዎች ሙሉ ደህንነት እንደማይሰማቸው አሁን በወልዲያ በአድግራትና በጎንደር ዩኒቨርሲቲዎች ያለውን ሁኔታ እንዲህ ስሉ በዋትሳፕ ላይ አስተያየታቸውን ልኮልናል። በጣም ስጋት ላይ ነው እና የማስተማሩ መማር በአማራ ክልል ያሉ ዩኒቨርስቲዎች ለአምስት ቀን የማቆም አርማ አድርገዋል። በአሁኑ ሰዓት ከፍተኛ ችግር እንዳለ ነው ከየቦታው የሚደርስን መረጃ። አሁንም ጎንደርም ደው የነበረ አዲግራትም ላይ ደው የነበረ ከውጭ አውጥቶ ሰልፍ ላይ ያስቀምጠውናል እያሉኝ ነው። እና በጣም አደጋ ነው ከባድ ነው። በየቦታው እንደተወጠረ ነው የሚያመላክተው። የአድግራቱና ወልዲያን ግጭት ተከትሎ ዛሬም በጎንደር ዩኒቨርሲቲ ተቃውሞ እንዳለ ለማወቅ ተችሏል። አንድ የከተማ ነዋሪ የሆኑት ግለሰብ ተማሪዎቹ በመንግስት ላይ ተቃውሞ እያሰሙ እንደነበሩና አሁን የከተማ ሁኔታ ምን ላይ እንደሚገኝ እንዲህ ያብራራሉ። እኔ ያው ዋና ነገሩ እዛ አድግራት ዩኒቨርሲቲ አማሮች ተገድለዋል። ሰሞኑን ዘን ብአዴን እያስገደለን ነው ብአዴን አይወክለንም የወያኔ ዘረኛ አገዛዝ በጣን የሚል ነው። ባጭሩ አብዛኛው ነገር ሲናገሩት የነበረው ሲጮሁት የነበረው አንዳንድ ሱቆችም እየዘጉ ነው። እንደውም ያሉት ሊነሳ ይችላል ገና ነው። ተማሪዎች ብዙ አካባቢ ዝም ብለው ቆም ቆም ብሎ ነው ያሉት በየአስፓልቱ ትራንስፖርት ለጊዜው የማነት ነገር ነው እንጂ አለ አልፎ አልፎ ብርብር የሚሉ ታክሲዎችም ባጃጆችም አሉ። ሌላ ግለሰብ በዋትስአፕ ላይ የወልዲያን ዩኒቨርሲቲ በተመለከተ እንዲህ ስል አስተያየቱን አስፍረዋል። አሁን የሃይማኖት አባቶች የወሎ ሀገረ ስብከት ጳጳስ ብፁዕ አቡነ እርሚያስ መጥተው እያወገዙ የተወሰነ መረጋጋት ታይቶበታል። አጋዚዎች ደግሞ ተማሪዎች እየያዙ ጫማቸውን አስፈልቆ ድብደባ ደርሶባቸው ሆስፒታል ገብተዋል። በክልሉም ሆነ በፌዴራል እንዲሁም በትምህርት ተቋሞች በኩል የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።